ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የታዳጊ ወጣቶች ወይም የአዳጊ ወጣቶች ባለው ማህበረሰብ በአሜሪካን ኮሚኒቲ ማለት ነው ያለውን መረጃ ተጠቅመው ከእኛ ማህበረሰብ እድገት በላይ አለማደጋቸው ትልቅ ችግር ነው። የሰማናት ዶክተር እልልታ ረጋሳ ነው። ዶክተር እልልታ በውጭ ሀገራት የሚኖሩ ኢትዮጵያ ላይ ትኩረቱን ያደረገ አካክሎ ፋሚሊ የተሰኘ ተቋም መስራች ናት። ተቋሙን ብሎም ትውልድ ኢትዮጵያውያንን የሚመለከቱ ሀሳቦችን በምሽቱ ታጋራናለች። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ዶክተር ልልታ ረጋሳ ትውልድ ኢትዮጵያውያን በጤና፣ በትምህርት፣ በመዝናኛና በጤናማ ቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አኳክሉ ፋሚሊ ተቋም መስራች ናት። ከሕክምና ባለሙያነቷ ተሻግሮ ለአመታት በዘለቀው ማህበረሰብ አገዝ ተሳትፏም ትታወቃለች። ዛሬ ምሽት ዘለግ ያለ ጊዜ በሚወስደው ቆይታችን ትውልድ ኢትዮጵያን ቤተሰቦችን የሚመለከቱ ጉዳዮችን እናነሳሳለን። ዶክተር ልልታ አስቀድማ ይህን ተቋም ለመመስረት ያበቋትን ምክንያቶች ትነግረናለች። የአኩኩሉ ፋሚሊ አገልግሎት ለመጀመር የገፋፋኝ ያነሳሳኝ በቤተክርስቲያንና ና በቅድስት ቤተክርስቲያን እና በሰንበት ትምህርት ቤት የነበረኝ አገልግሎት ነው። እና እዚህ ሀገር በወጣትነቴን የመጣሁት የአስራዎቹን የእድሜ ክልል እንዳለፍኩኝ ሰንበት ትምህርት ቤት ታቀፌ በቅድስት ማርያም ዋሽንግተን ዲሲ ባላቸው ታቀፌ በሰንበት ትምህርት ቤት ታገለግል ነበር እና ቢገርም ታተብተሙ ይሄንኑ ነበረ በአክክሉ ፋሚሊ ያለውን አገልግሎት ነበረ። በዛም ጊዜ ሳገለግል የነበረው እስካሁንም ዳ ሰዓት ድረስ ማለት ነው። እና ሳገለግል በማህበረሰባችን የማየው ነገር አለ፣ ጉድለት አለ፣ የመረጃ ጉድለት አለ። ከመረጃ ጉድለት ትምህርት ከማጣት ምክንያት ቤተሰብ ራሳቸውን ትዳራቸውን በአግባቡ ለማስተዳደር ልጆቻቸውን ለማሳደግ ብዙ ሲቸገሩ አያለው፣ ግን ብዙ መረጃዎች አሉ። መረጃዎቹን ግን ማን አምጥቶ ያቀርበው? ማን ያግኘው? አግኝቶ ደግሞ ለኅብረተሰባችን በሚገባው ቋንቋ ማን ያስረዳ? ግልጽስ አርጎ አብራርቶ ባህሉን ቫሊዩስ የሚባለው ዋጋውን ማህበረሰቡ ወጉን ጠብቆ ሃይማኖቱን ጠብቆ ማን ያስረዳ? ያን ደግሞ ከተረዱ በኋላ እንዴት ነው የሚጠቀሙት የሚለው ነገር ሁሌም ይረብሸኝ ነበረ። ቁጭት ነበረብኝ ውስጤና እኛ ስናገለግል አንድ ሰው አንድ ቤተሰብ መረጃ አግኝቶ ይጠቀማል፣ ሌላ ቤተሰብ አያገኝም አንዱ ወጣት መረጃ አግኝቶ ትልቅ ቦታ ይደርሳል ሌላ ወጣት ግን በዚው ሀገር ተቀምጦ መረጃ የለውም የዛ ደግሞ ሰለባ አንዷ እኔ እኔ እና አንድ መረጃ በገንዘብ የሚተመን መሆኑን በራሴ ህይወት አይቼዋለሁ እና በዚህ ምክንያት እኔ በቃ አምሮዬ ውስጥ ይሄ ነገር መሰራት አለበት እንዴት ይሰራ መቼ ይሰራ በምን መልኩ ይምጣ ግን ውሉ ግልጽ አልሆነልኝም ነበር እና እግዚአብሔር ይመስገን ከአገልግሎት ከመብሰል ብዛት መጨረሻ አወቅኩት፣ እና አኮክሉ ፋሚሊ የሚለው መጣ ማለት ነው። እንግዲህ አኮክሉ ፋሚሊ የተባለው ተቋም ጤናን፣ ትምህርትን፣ ንግድን፣ ቤተሰብን የሚመለከቱ መረጃዎችን ያጋራል፣ አገልግሎቶችንም ትሰጣላችሁ። እንደ የኛ መሰናዶ አንድ ትኩረት ከሆነው ጉዳዮች መካከል አንዱ ቤተሰብ ነው። ቤተሰብን በሚመለከት ለአመታት የዝለቅ አገልግሎት እንደሰጣችሁ ሰምተናል። እዚህ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን ቤተሰቦች፣ ወጣቶች እና ህፃናት ከሞላ ጎደል የሚደርስባቸው የተለያዩ ችግሮች የሚጋፈጧቸው የተለያዩ መሰናክሎች አሉ። በእናንተ ዘንድ ጎልቶ ያገኛቸዋቸው ችግሮች የቶቹ ነበሩ? በምንስ መንገድ ነው ለነሱ እልባትና የተሻለ ውጤት ለማምጣት ጥረት እያደረጋቸው የምትገኙት? በእኛ በኩል በቤተሰብ አያያዝ ላይ ጉልህ ችግር ነው ብለን ያገኘነው የታዳጊ ወጣቶች ወይም የአዳጊ ወጣቶች ባለው ማህበረሰብ በአሜሪካን ኮሚኒቲ ማለት ነው። ያለውን መረጃ ተጠቅሞ ከኛ ማህበረሰብ እድገት በላይ አለማደጋቸው ትልቅ ችግር ነው። ምክንያቱን ልግለጽልን። እኛ ከኢትዮጵያ መጣን። ባህላችን ይሆን አስተዳደጋችን ይሆን በጣም ኮንሰርቫቲቭ ስለሆንም ወይም ደግሞ ቁጥብ ስለሆንም ሊሆን ይችላል። መረጃ ደርሶን ማስተላለፍ አንችልም። ያ ችግር ወደ ልጆቻችን ሄደዋል። ልጆቻችን በቂ መረጃ ባለማግኘታቸው ምን ይሆናል መሰለህ? እኛ ካደግንበት እድገት በላይ መሄድ አልቻልም። ለምሳሌ እኔ ወደ አሜሪካ ሀገር መጣሁ። ከመጣሁ በኋላ ኮሌጅ ገባሁ። ምስጋና የደረሰው ለፈጣሪ ኮሌጅ ገባሁ፣ ተማርኩ፣ ጨረስኩኝ። እኔ የታየኝ ተቀጥሬ መሰራት ነው። ተቀጥሬ በአንድ ሆስፒታል፣ የህፃናት ሆስፒታል ውስጥ እሰራለሁ። ከዚህ በላይ ማደግ እንደምችል ማንም ያስተማረኝ የለም። ከዚህ በላይ ማደግ እንደምችል ካፓሲቲ አቅሜ ማንም ሊወስነው እንደማይችል እና መረጃዎች ባገኝ ይበልጥ ላድግ እንደምችል ማንም የመራኝ ሰው የለም። ይሄን ነው እኛ ማህበረሰብ ውስጥ የሚጎላው። ምክንያቱም ልጆቻችንን በአስተዳደር ስራ አናያቸውም፣ በህዝብ አገልግሎት ውስጥ አናያቸውም። በአሜሪካን ኮሚኒቲ ነው የማወራው። በከንቲባነት አላያቸውም። እኛ ልጆች በእንደራሴነት ወይም በኮንግረስ ውስጥ፣ በሴኔት ውስጥ ሲሰሩ ሲወዳድሩ አላይም። ይሄ የሚጀምረው ከቤተሰብ ነው አየር እኔ አብሬ እያደግኩበት ያየሁት ይሄ ትልቅ ጉድለት ነው። ምንድን ነው ብለን ወደ ታች ስንገባ ያየነው ወላጆች ከልጆች ጋር በየቀኑ የሚያገኙት ግንኙነት የሚያሳልፉት ጊዜ ውሱን ነው። ወላጆች ለልጆቻቸው የሚሰጧቸው ሜንቶርሺፕ ሜንቶርሺፕ ወይም ደግሞ የአርአያነት የምሳሌነት አገልግሎት ውሱን ነው። ይገርማል። ይሄ ተጽዕኖ ልጆች ያሳድራል። ሌላው ወላጆች በሶስተኛ ደረጃ ኃላፊነት የመውሰድ ቤተሰብን ትዳርን ከማስተዳደር ቀጥሎ ስራን ሰርቶ ኑሮን ከማሸነፍ ቀጥሎ ያው ታውቀዋለህ በዚህ ሀገር ተበድላል ኑሮ። ከዛ ቀጥሎ ኃላፊነት በቀበሌ በእድርም፣ በሌሎቹን ኮሚቴዎች በመስጊድም፣ በቤተክርስቲያን ውስጥ ኃላፊነት ወስዶ የመቻሌንጅ የማድረግ ራሳችንን የመፈተን አላይም ውሱንነት ያ ውሱንነት ወደ ልጆቻችን አልፏል። ያ መቀየር አለበት። ልጆቻችን ማደግ አለባቸው። ይሄን ማድረግ የምንችለው ወላጆችን በመደገፍ ነው። ልጆችንም ደግሞ ጎን ለጎን በማነጽ ነው። ዶክተር ልልታ ለየት ባለ ሁኔታ በቅርብ ጊዜያት ውስጥ በማህበራዊ አውታሮች ላይ በመውጣት አጫጭር ቪዲዮ ስራዎችን፣ አዳዲስ መረጃዎችን ታጋራለች የማህበራዊ አውታሮች ሚና በተለይ እንደዚህ ያሉ ማህበረሰብ አገዝ የሆኑ ነገሮችን፣ የማህበረሰቡን ንቃተ ሕሊና ከፍ የሚያደርጉ ጉዳዮችን በማዳረስ ጉዳይ ያላቸው ሚና ምን ያክል ነው? የእኛ ማህበረሰብስ የተጠቀመበት ደረጃው ሲመዝን ምን ያህል አመርቂ ነው? ምን ያህል በቂ ነው ብለሽ ታስቢያለሽ? ከአንቺ ልምድ ተነስተሽ የተወሰነ እይታሽን አካፊ። ካየሁት የድህረ ገጽ አጠቃቀም፣ ማህበራዊ መገናኛ ሚዲያዎች በጣም ጠቃሚ ናቸው በጣም ጠቃሚ ናቸው እንዳልኩ በአገልግሎት ዘመኔም አይቼዋለሁ። በስብሰባ አዳራሽ፣ በቤተክርስቲያን ውስጥ፣ በሰንበት ትምህርት ቤት ውስጥ ወይም ደግሞ በቫይበር በቴሌግራም የምታስተላልፈው ወሰን ይላል። ግን ደግሞ ወደ እነዚህ ፕላትፎርሞች ወደነ ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ሌሎችም ኢንስታግራም ገፍተ ስትሄድ የሚተመልካችሁ ብዙ ነው እና ያንን የተማርኩት ሰውን ለመድረስ የፕሮግራሙን ተደራሽነት ለማጠናከር ማህበራዊ ሚዲያ ላይ መግባት አለብን። ምክንያቱም ወጣቶቻችን ያሉ ቲክታክ ላይ ነው። ጎልማሶቻችን ያሉ ቲክታክ ላይ ነው። ጎልማሶች ቤተሰቦች ደግሞ የቤተሰብ ትኩረት ያላቸው ፌስቡክ ላይ አይቻሉ፣ ዩቲብ ላይ አይቻሉ። አየህ፣ ዴሞግራፊክሱ የሰው አጠቃቀም ይለያያል። ወጣቶችን ብዙ ጊዜ ዩቲብ እና ፌስቡክ ላይ አላያቸው ማያቸው በአብዛኛው ቲክታክ ላይ ነው፣ በብዛት ነው ማያቸው እና የሚሰሩ ፕሮግራማች ይዛታቸው ጥሩ ሆኖ ሳለ ተደራሽነታቸው ካልጨመረ አይሳካም ማለት ነው፣ ግብህን አትመታም። ስለዚህ መሆን ያለበት አጠር ያለ ፕሮግራም በተቻለ መጠን ከአምስት ደቂቃ ያለፈ አምስት ደቂቃ በጣም ረዥም ነው በእነሱ በቃ እነሱ በሁለት በሶስት ደቂቃ አጊተው መረጃውን አጊተው መጠቀም ነው የሚፈልጉት። ስለዚህ አማካይ ሆኖ ያገኘሁት ወደ አራት ደቂቃ ፕሮግራሞች ሰርተ ፈጠን ብለህ ተናግረህ ብታቀ ጥሩ ነው የሚል ነገር ነው የተረዳሁት። ዶክተር ልልታ እንግዲህ ከአስራ አምስት ዓመታት ያላነሰ አገልግሎት ነው ያለሽ። በተለይ በማህበረሰብ ውስጥ ያሉ እንቅስቃሴዎችን በማየት ፋይዳላቸው የሚባሉ አገልግሎቶችን በመስጠት በእነዚህ ዓመታት ውስጥ አስደሳችና አሳዛኝ ክስተቶችን የተመለከት የታዘብሽ ይመስለኛል። ሁሉንም መጥቀስ አንችልም፣ ነገር ግን ማስተማሪያ የሚሆኑ ጉዳዮች ካሉ አንድ ሁለቱም ብታጋሪ። ነው አስደሳች ከሚለው ልጀምር ወጣቶቻችን በሁለት ባህል እየኖሩ አዳጊ ልጆቻችን እኔም በነገራችን ላይ ባለትዳር እና የሶስት ሴቶች ልጆች እናት ነኝ። በእነሱም ራሴና ያለው እኔም እንዳልኩህ ወጣት ሆኜ ነው ወደዚህ ሀገር የመጣሁት። ያ በጣም ጠቅሞኛል። የባህል ግጭት የመረዳት ግጭት አሜሪካዊ ቤተሰብ ያለው ሰጥኖ የሚረዳው ነገር አለ፣ ኢትዮጵያዊ ቤተሰብ ያለው ዘግየት ብለን አገናዝበን ብዙ ነገር የምንወስደው አለ። በዚህ ውስጥ እያደጉ ልጆቻችን ቁም ነገር የሚደርሱ አሉ። የእነሱን ስኬት በማየት በጣም እደሰታለሁ፣ ምክንያቱም ከቤት ውጭ ሲሄዱ የአሜሪካን ማህበረሰብ ነው የሚጠብቃቸው የአሜሪካ ቤተሰብ ማህበረሰብ ደግሞ አቶ ሀብታሙ እንደምታውቀው ብዙ ማህበረሰቦችን ስፓኒሽን፣ የአሜሪካውያን ጥቁሮችን፣ እኛንም ሌሎችን አፍሪካኖችም ይዘዋል። ኢትዮጵያ ደግሞ ወይም ኤርትራ ቤታቸው ስትመጣ ሲመጡ ይጠብቃቸዋል። እኛ ምንጠብቃቸው እንዲያወሩ የምንጠብቀው ከኛ ጋር እንዲግባ ምንጠብቀው ልክ ሀገር ቤት እንዳደጉት ነው። እኔ እኮ እንደዚህ ወጣትነት ይመትቼ የኔ የምጠብቀው ነገር ልጆቼ እንደዛ እንዲያናግሩኝ ነው። በአማርኛ ነው የሚያወሩኝ። ቤት ውስጥ የምንግባ በአማርኛ ነው እንግሊዝኛ እንጠቀም ቤታችን ውስጥ። ስለዚህ ይሄን ሁሉ ችለው ልጆች ትልቅ ደረጃ ሲደርሱ ማየት በጣም ደስ ይለኛል። ወደ ሁለተኛው ነጥብ ስመጣ፣ የሚያሳዝነው የሚያሳዝነው ደግሞ እውነታ መሬት ላይ ያለው እውነታ ነው። ከዛ እውነታ ደግሞ እኛ ወላጆች እኛ በአብዛኞቹ የማህበረሰብ ክፍሎች ሩቅነን፣ እጅቡን ርቀናል። በአመታት ርቀናል እና ያ ርቀት ያሳስበኛል፣ ያሳዝነኛል። ልጆች በህይወታቸው በዚህ ፈተና ውስጥ ሲያልፉ ጭንቀቱ፣ የጓደኛ ተጽዕኖ፣ የባህል ግጭቱ፣ ከወላጅ ጋር አለመግባባቱ፣ ያ ሁሉ ሲያልፉ ብቻቸውን ነው የሚጓዙት። የሚገርምህ ቤት ውስጥ ልጆች ይኖሩ፣ እኔም ልጆች አሉ፣ ብዙ ነገር ሁሉ ከትምህርት ቤት ጫና የሚመጣባቸው፣ ያንን ተቋቁሞ ቤት ሲመጡ እኛ ደግሞ እኛ ምንጠብቅባቸዋል? ጥሩ ግሬድ እንዲያመጡ፣ መልካም ልጆች ስነምግባር እንዲኖራቸው ያንን ሁሉ ተቋቁሞ ለማለፍ ግን አንደግፋቸውም። ቁጭ ብለን አናወራቸው፣ ብለን አናዳምጥም። በማህበራዊ ህይወት የተወጠርንን፣ በስራ የተወጠርንን፣ በራሳችን የጉል ጉዳዮች የተወጠርንን ለልጆች የሚሰጣቸው ጊዜ እጅግ አናሳ ነው። በየቤቱ ቢያንስ ግማሽ ሰዓት ጥርት ያለ ጊዜ፣ ኳሊቲ ታይም የሚሉት ማለት ነው ፈረንጆቹ። ጊዜ መኖሩን እጠራጠራለሁ። ከማብላት ከማጠጣት ሌላ ማለት ነው። ያ የተቋረጠ ያ ነገር ቤተሰብ ውስጥ ሊኖር ይገባል። ለምሳሌ ቅርብ ጊዜ አንድ የሚያሳዝን ነገር ሰማሁ። ምን ሰማሁ መሰለህ? አንድ የማውቀው ልጅ፣ የማውቀው ልጅ ጥሩ ልጅ ነው። ጥሩ ትምህርት ነው ያለው፣ ጥሩ ቤተሰብ ነው ያለው እና እከሌ እኮ ጋንግ ውስጥ ገባ አሉ። እንዴ አልኩኝ። ጋንግ ውስጥ ገባ። ገና ዘጠነኛ ክፍል መግባቱ ነው እንግዲህ፣ አስበው። ጋንግ ውስጥ ለምን ገባ? እናት አባቱ ሁለት ስራ ነው የሚሰሩት። በጣም ቢዚ ናቸው። ባለሙያዎች ናቸው። ፕሮፌሽናልስ ናቸው። በጣም ቢዚ ናቸው። በስራ የተወጠሩ ማለቴ ነው ቢዚ ስለ እና ልጁ የሚመራው ሰው በማጣቱ ጋንግ ውስጥ ገባ። ጋንግ ውስጥ ስትገባ፣ የጋንጉን ባህል ማክበር አለብህ። መጠጥ ከሆነ ተጠጣለህ። ሀሽሽ የምታጨስ እኮ ነው ታጨሳለህ። ሌላም ነገሮች ካሉ መግለጹ ሰዎችን ሊያሳዝን ይችላል። ከሴቶች ጋር መተኛትም ቢሆን ሌሎች ነገሮችን ጋንጉ የሚጠይቀውን ባህል ማድረግ አለብ። ይህ ማለት ማለት ነው። ልጁ ህይወቱ ተበላሸ። ቢወጣ ደግሞ ሊመጣበት የሚመጣው የሚችለውን ችግር አስበው። ስለዚህ እንዲህ አይነት አሳዛኝ ነገሮች አሉ። ቀንደኛ የልጆቻችን ጠላቶች ሀሽሽ ነው፣ ሁከ ነው፣ ቤፕ ማድረግ ነው፣ የጋንግ ካልቸር ነው። እነዚህ ነገሮች ልጆቻችንን በእጅጉ ይጎለታል።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 በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በነገራችን ላይ ቀደም ብለን ከዶክተር ልታ ጋር ያደረግነው ቃለ ምልልስ ሙሉ ክፍል በበይነ መረባችን ላይ ይገኛል። እንድትመለከቱት እንጋብዛለን። ወደ ቀጣዩ ዝግጅት ስንሻገር በርካታ የንግድ ተቋማት የሰዎችን ድምፅ የሚያስመስሉ የሰው ሰራሽ ልህቀት ውጤቶችን መጠቀም ጀምረዋል። በዚህ ጉዳይ ላይ She has a narration style, a promo style, and a conversational style. With AI voices delivering increasingly more human performances. <laughs> ይህ ድምፅ ሰው ሰራሽ ነው፣ የሰዎች ድምፅና የቴክኖሎጂ ውጤት ነው። ማት ሆኪንግ ዌል ሴይድ ላብስ የተሰኘ በሲያትል የሚገኝ የቴክኖሎጂ ኩባንያ ዋና ስራ አስፈጻሚ ናቸው። የተወሰኑ ድምጾችን ወስደን በድምፅ መጠን መውጣት መውደዱንና ረገጥ አድርጎ መናገሩን በተመለከተ ማሰልጠን እንችላለን። ይህም እውነተኛ የሚመስለውን ድምፅ ለመፍጠር ይረዳናል። ዌልሳይድ ላብስ ለትርፍ ካልተቋቋመውና የአለን ተቋም ለሰው ሠራሽ ልዕቀት ከተሰኘው ድርጅት የተወለደ ነው። ማት ሆኪንግ በኮምፒውተር አማካኝነት የሰውን የሚመስሉ ድምጾችን ለመፍጠር በመሥራት ላይ ናቸው። ደመኞቻቸው እነዚህን ድምጾች ለማስታወቂያ እና ምርትን ለማሰራጨት ይጠቀሙባቸዋል። እንዲሁም ካለ ሰዎች ይገዛ የኮርስ ስልጠናዎችን ለመስጠት ይጠቀሙባቸዋል። አንድ የድምፅ ባለሙያ መጀመሪያ በዌል ሰይድ ላብስ ድምፁ ይቀረጻል። ከዛ ቅጂም ድርጅቱ ሰው ሰራሽ ልዕቀት ቴክኖሎጂን በመጠቀም ተናጋሪው እንዴት በቃላት መሐል ረፍት እንደሚወስድ፣ የትኞቹ ቃላት ላይ ረገጥ አድርጎ እንደሚናገር መተግበሪያውን ያስተምሩታል። ደንበኞች ከተሰሩት ድምጾች ውስጥ በመምረጥ የሚፈልጉትን ጽሑፍ ሲያስገቡ ወደ ድምፅ ይቀይራል። It's great to finally meet you. I'm Wade. And I've been told that my good nature and honest voice is great. ስለ ተገናኘን ደስ ብሎኛል ዌድ እባላለሁ እንደተነገረኝ ከሆነ መልካምና ታማኝ ለኮምፒውተር ለሚሰጥ ትምህርትም ሆነ ስልጠና ቆንጆ ነው። ዌልሰድ ላብስ አመንጪ ልዕቀት የተሰኘው የቴክኖሎጂ ዝንባሌ አካል ነው። ይህም የሰው ሰራሽ ልዕቀትና የኮምፒውተር ውጤትን በመጠቀም አዲስ ቃላትን፣ ድምፆችን፣ ምስሎችን በመተግበሪያ አማካኝነት የሚፈጥር ነው። ሳራ ዋይዝ ዊቨር በዌልሴድ ላፕስ የስነ ምግባር ኃላፊ ናቸው። ድምፁን ላልተገባ ነገር ጥላቻና ሁከትን ለማራመድና ለመሰሉ ወይም ደግሞ ለሕገ ወጥ ጉዳዮች መጠቀም አይችሉም። በሰው ሰራሽ ልህቀት የሚፈጠሩ ድምፆች ለብዙ መስኮች መዋል በመጀመራቸው የፈጠራ ባለሙያዎች በእነርሱ ላይ ስለሚያስከትለው ተጽዕኖ በመጠየቅ ላይ ናቸው። ጋቢ ፈርናንደስ በዌልሴድ ላብስ የድምፅ ባለሙያ ናቸው። በሂደት ውስጥ የሰው ድምፅ አስተዋጽኦ እስካለ ድረስ እና ከዚያም በመነሳት ከሆነ የምንፈጥረው በአብዛኛው በኮምፒውተር ስለሚፈጠሩ ድምፆች ብዙም ችግር የለብኝም። ሌላው አሳሳቢ ጉዳይ ደግሞ ሰዎች ስራቸውን ሊያጡ ይችላሉ የሚለው ነው፣ ታዛቢዎች ሊሆን እንደሚችል ይናገራሉ። ነገር ግን እንደ ዌልሴድ ላብስ ያሉና አመንጭ ልዕቀትን የሚጠቀሙ ኩባንያዎች ፈጠራንና ውጤታማነትን ይጨምራሉ ተብሏል። ቡሃ ኤአይ ሁለት ኢንኩቤተር የተሰኘው ሌላው ኩባንያ የቴክኒክ ኃላፊ ናቸው። እንደሚመስለኝ በይበልጥ የሚሆነው በሰውና በሰው ሰራሽ ልዕቀት መካከል የሚደረግ ትብብር የሆንና የሰው ሰራሽ ልዕቀቱ የፈጠራ ስራውን ስርዓት በማስያዝ ፍጥነት እንዲኖረው ያደርጋል። የሰው ሰራሽ ልዕቀትን በመጠቀም የሚፈጠሩት የሰው የመሰሉ ድምፆች ወደፊት የሚኖራቸውን ተጽዕኖ ለማወቅ ጊዜው ገና ይመስላል። ሆኖም ግን የፈጠራ ስራው አብሮን ሊቆይ እንደሚችል ይነገራል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ደግሞ ወጣቶችን የሚመለከት ጤና ጉዳይ እናነሳለን። የተባበሩት መንግስታት ድርጅትና የሶማሊያ ተቋማት በጤና ዙሪያ ባካሄዱት ጥናት መሰረት ለአስርት ዓመታት የዘለቀው ሁከትና ሰብአዊ ቀውሶች በርካታ የሶማሌ ዜጎች ለከፍተኛ የምሮ መረበሽ እንዲዳረጉ አድርጓል። ዋሽንግተን ዲሲ የሚገኘው ዘጋቢያችን ሀሩድ ማሩፍና የሞቃዲሾ ዘጋቢያችን አብዱል ካድር ዙበይር ከሞቃዲሾ በሶማሊያ የሚገኙ የአእምሮ ጤና ሐኪሞችና ህመምተኞችን አነጋግረው ያደረሱንን ዘገባ ስምኝሸ ቆየት ታሰማናለች። አብዲራህማን ዳሂር ጉታሌ ብዙ ጊዜ አንድ የቤተሰቡን አባል ወደዚህ የአእምሮ ጤና ማዕከል ይዞ ይመጣል። እሱ እንደሚለው የዘመዱ ጤና ከጊዜ ወደ ጊዜ እያሽቆለቆለ ሄዶ በድንገት ጠበኛ መሆን ጀመረ። ምናልባት ሰዎችን ሊጎዳ ይችል ይሆናል ብለው የሰጉ ቤተሰቦቹ ታዲያ እርዳታ መፈለግ ጀመሩ። የምግብ ፍላጎቱን አጣ። እንቅልፍ መተኛት አይችልም። በኋላ ላይ መጣላት ጀመረ። ለራሱም ለሌሎችም ሰዎች አደገኛ ሆነ። ጭንቀት ነበረበት። በሕይወት ውስጥ ብዙ አስቸጋሪ ነገሮች ነበሩ። ባይምሮ ጤና ጉዳዮች ላይ መወያየት እንደ ክልክል በሚቆጠርበት ሀገር ላይ የጉታሌ ቤተሰቦች እርዳታ መጠየቃቸው ብዙም ያልተለመደ ነው። የአእምሮ ጤና ማዕከሉን የሚያስተዳድሩት ዶክተር ሊባን ሞሐመድ ኦማር እንደሚሉት የሕክምና ሂደቱን አስቸጋሪ የሚያደርጉ ባህላዊ ልማዶች አሉ። ለምሳሌ አብዛኛውን ጊዜ የሚወዷቸው ሰዎች ክብር ለማሳየት ዘመዶቻቸው ህመምተኞቹን ወክለው እንዲናገሩ ያደርጓቸዋል። ከሁሉም አስቸጋሪው እንቅፋት ግን ለችግሩ ያለው ግንዛቤ ነው። ሄርካ ዋይግልንታ አማራ የመገለል ችግር አለ። ሰዎች በሀቀኝነት ስለ ሁኔታቸው ለማስረዳት በጣም ይጠነቅቃሉ። ስለዚህ የመገለሉ ችግር ያሉበትን ሁኔታ ያባብሰዋል። የጉታሌ ቤተሰብ ታሪክ በእነሱ ላይ ብቻ የደረሰ አይደለም። ላለፉት 30 ዓመታት በዘለቀው ጦርነት ምክንያት ሶማሌዎች ብዙ የሚታይና የማይታይ ቁስሎች አሏቸው። በሶማሊያ ለመጀመሪያ ጊዜ በአይምሮ ጤና ዙሪያ የበሽታው መከሰት ስርጭትና መቆጣጠርን አስመልክቶ የተደረገው ጥናት ከሶማሊያ ሕዝብ 77 ከመቶ የሚሆነው የአይምሮ ወይም የሥነ ልቦና ችግር እንዳለበት ያሳያል። ይህም ከዚህ በፊት የተደረጉ ጥናቶች ካመለከቱት ቁጥር የበለጠ ነው። የተባበሩት መንግስታት ድርጅት የሶማሊያ ጤና ሚኒስትርና ብሔራዊ ዩኒቨርሲቲው በጋራ ያካሄዱት የጥናት የአእምሮ ጤና ችግር በተለይ በወጣቶች ዘንድ ከፍተኛ መሆኑንም አመልክቷል። የሚገርመው ሲን ነገር እነዚህ በአእምሮ ጤና መጥተው ከሚሰቃዩ ወጣቶች ከፍተኛ የሆነ የአደንዛዥ እጽ ሱሰኝነት ጫናም እንዳለባቸው አይተናል። ማሊክ ማህበረሰቡ እርዳታ እንዲያደርግና በችግሩ ለሚሰቃዩት ደግሞ እርህራሄ እንዲያሳይ ይጠይቃሉ። እነዚህ ሰዎች ወንድ ወይንም ሴት ልጆቻቸው እንዲሁም የቤተሰቦቻቸው አባላት ግንዛቤ ለማሳደግ በማህበረሰብ ደረጃ ብዙ ልንሰራቸው የሚገቡ ብዙ ስራዎች አሉ። ዶክተር ኦማርም የግንዛቤ ማነስ የራሱን ሚና እንደሚጫወት ይገልጻሉ። አብዛኞቹ ሕመምተኞች ስለ አእምሮ ጤና በሽታ ምንም እውቀት የላቸውም ወይም የሚያውቁት በጣም የተወሰነ ነው። አሁን ስለ አእምሮ ጤና የተሻለ ግንዛቤ ለመፍጠር ጥረታችንን እያሳደግን ነው። የጉታሌ ቤተሰቦች እንደሚሉት ጥረታቸው ፍሬ እያፈራ ነው። ሕክምናውን ሲያገኝ ለውጥ እያመጣ መሆኑን ተመልክተናል። ከረጅም ጊዜ በኋላ እንቅልፍ ወሰደው፣ ተረጋጋ። የሚንከባከቡት ሰዎችም እረፍት እንዲያገኙ እድል ሰጣቸው። አሁንም በማገገም ሂደት ላይ ይገኛል። እንደ አውሮፓውያን አቆጣጠር ከጥቅምት 25 እስከ ህዳር 15 2021 ዓ.ም የተካሄደው ጥናት የጤና ባለሙያዎችን ማሰልጠን ግንዛቤን ማሳደግና በመደበኛ የጤና እንክብካቤ ደረጃ ለአእምሮ ህመም ምርመራ ማድረግን እንደ ምክር ሀሳብ አስቀምጧል። በአብዱልካደር ዙበይር እና ሀሩን ማሩፍ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። አንድ አጭር መልዕክት ሰምተን ወደ ሌሎች ዝግጅቶች እንመለሳለን። ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። በምሽቱ ያዝነው የመጨረሻ ዘገባ ወደ ናይጄሪያ ይወስደናል። በናይጄሪያ አስራ ሰባት ሺህ የሚሆኑ የካንሰር ህሙማን በየዓመቱ ህይወታቸው እንደሚያልፍ ጥናቶች ያሳያሉ። አብዛኛውን ጊዜም ህሙማኑ ህይወታቸው የሚያልፈው ዘግይተው ወደ ጤና ጣቢያ በመወሰዳቸው ነው። ተከታዩ ዘገባ ታዲያ ከካንሰር ዓይነቶች መካከል አንዱ በሆነው በጡት ካንሰር ህይወታቸው የሚያልፉ ሰዎችን ለመታደግ ስለተሰራ ለየት ያለ የጡት ማስያዣ ይነግረናል። የቲሞቲ ኦቢዞን ዘገባ ኤደን ገረሞ ታሰማናለች። እንደ ኤሮፓውያን አቆጣጠር በ2017 የሮቦት መሐንዲስ የሆነችው ካሚሶላ ቦላሪንዋ አክስቷን በደረጃ 3 የጡት ካንሰር ምክንያት አጣች። ካሚሶላ መጀመሪያ ላይ አክስቷ ይህንን ህመም መንፈሳዊ ጥቃት ነው በማለት እጅግ ትጸልይበት እንደነበር ታስታውሳለች። ካሚሶላ ሀዘን አጠቃት፣ ነገር ግን ደግሞ ሌሎች ሴቶችን ለማገዝም አብራ ወሰነች። በወቅቱ ይንከባከባት የነበረውን የካንሰር ሐኪም አነጋግሬው ነበር። በጊዜ ካንሰሩ ታውቆላት ቢሆን ኖሮ ትተርፍ ነበር አለኝ። ከዛ በኋላ ምርምር ጀመርኩ። ከምርምሬም ከአስር የካንሰር ህመሞች ዘጠኙ መዳን የሚችሉ መሆናቸውን አገኘው። ካሚሶላ ሴቶችን ለማገዝ ስትል ስማርት ጡት ማሰዣ የተሰኘ የጡት ማሰዣ ፈጠረች። ጡት ማሰዣው ጡትንና የደረት ግድግዳን አጥንትን በማንበብ በሞባይል መተግበሪያ አማካኝነት በግማሽ ሰዓት ውስጥ ውጤት ያስታውቃል ስትል ካሚሶላ ትናገራለች። የመጀመሪያው ሞዴልም በመጪው ሚያዝያ ይፋ እንደሚሆንም ትናገራለች። ካንሶላ በድጋሚ ባለፈው ዓመት የካቲት ላይ የሙከራ ማሽን ይፋ አድርገናል። በዓለም ዙሪያ ካሉ ባለሙያዎች እና የጤና ባለሙያዎች የመሳሪያውን ውጤታማነት እንዴት ማጎልበት እንደምንችል አስተያየት ከሰበሰብን በኋላ ነው የሚሰራ የሙከራ መሳሪያ ይፋ ያደረግነው። እነዚህ ምላሾች ወደ ኋላ ሄደን የመጀመሪያ እቅዳችንን እንድንቃኝም አድርገውናል። በናይጄሪያ 72 ሺህ የሚሆኑ ሰዎች በየአመቱ በካንሰር ምክንያት ህይወታቸው እንደሚያልፍ የጤና ባለስልጣናት አስታውቀዋል። ከእነዚህ ውስጥ አብዛኞቹ ደግሞ የጡት ካንሰር ታማሚዎች ሲሆኑ ዘግይተው ወደ ጤና ጣቢያ በመምጣታቸው ምክንያት ለህልፈት እንደሚደረጉም ባለሙያዎች ይናገራሉ። ካሚሶላ ሴቶች በቀላሉ እንዲመረመሩ በየአካባቢው ባሉ ክሊኒኮች ውስጥ ይሄ መሳሪያ እንዲገኝ ከመንግስት አካላት ጋር በጥምረት ለመስራት እየጣረች ነው። ግሎሪያ ቺኒሬ አኩቡ እንደ ኤሮፓን አቆጣጠር በ2017 ጡቷን አስቆርጣለች። ቺንሬ ከነቴራ ሳታደርግ ፎቶግራፍ በመነሳት ከጠባሷ ጋር ተያይዞ ያለ ፍርሃትን ለመቀነስ ትጥራለች። አሁን ላይ ፕሮጀክት ፒንክ እና ብሉ የተሰኘ የጡት ካንሰር ግንዛቤ ማስጨበጫ ተቋም ውስጥ ስራ ትሰራለች። ካንሰር ለያዛቸው ሰዎች ይሄ የሞት ፍርድ አይደለም እላቸዋለሁ። ተስፋ አድርጎ ወደፊት ግፉ፣ አሁንም ማመናችሁን ቀጥሉ፣ እንዲሁም ስላሉባቸው ተግዳሮቶች መናገራቸውን ቀጥሉ ላለው በጊዜ ሂደት አንድ ቀን ካንሰር መድኃኒት ይኖረዋል። እንደ አውሮፓውያን አቆጣጠር በ2017 የናይጄሪያ ፕሬዚዳንት ብሔራዊ የካንሰር ምርምርና ሕክምና ማዕከል ለመመስረት ሰነድ ፈረሙ። ይህን ተከትሎም የናይጄሪያ ባለስልጣናት አራት ዓመት የሚዘልቅ የቅድመ ካንሰር ምርመራና ሕክምና እንዲሁም መቆጣጠሪያ ለማድረግ 200 ሚሊዮን ዶላር መድበዋል። ይሁንና የሀገሪቱ የካንሰር የማህበረሰብ አንቂዎች ስራው በተገቢ መንገድ ተፈጻሚ እየሆነ አይደለም ሲሉ ይተቻሉ። ሩንኪ ቺዲቤ የፕሮጀክት ፒንክ ብሉ ስራ አስፈጻሚ ናቸው። እጅግ ደካማ የሆነ የጤና ስርዓት ነው ያለን። ለህዝቡ የቅድመ ካንሰር ምርመራ ማድረስ የማይችል እጅግ ውስብስብ ስርዓት ነው ያለን። የነዳጅ ተቋማት በዚህ ዓመት ጥቅምቶን ላይ ቅድመ ምርመራና የአኗኗር ለውጥን የሚያበረታታ ጉዞ አድርገዋል። ፋጡማ ዳምባታ የሜዲኬድ ካንሰር ተቋም ባልደረባ ናቸው። በአናኗር ለውጥ ማለትም ጤናማ ባልሆነ አመጋገብ፣ የእንቅስቃሴ ማነስ እንዲሁም የተለያዩ ምግብ ሳይበላሽ እንዲቆይ የሚያደርጉ ሰው ሰራሽ ማቆያዎች ያሉበት ምግብ መመገብ ጨምሮ እጅግ ብዙ የጤና ችግር እያየን ነው። እኛ ሰዎች ቅድመ ምርመራ እንዲያደርጉና የጡት ካንሰር ምርመራዎችን በቁም ነገር እንዲወስዷቸው የሰዎችን ግንዛቤ ለመጨመር እየሰራን ነው። ሐሚስ ወላ ታዲያ የፈጠራ ስሯ የካንሰር ምርመራ ሂደትን ያግዛል ብላ ተስፋ ታደርጋለች። አብሯችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። በሚቀጥለው ሳምንት እንገናኛለን። በነገራችን ላይ በሳምንቱ መገባደጃ፣ በሳምንቱ ውስጥ ያሰማናችሁን አባይት ዝግጅቶች ዳግም እናሰማለን። ለአሁኑ ግን በጣም እናመሰግናለን። መልካም ምሽት።